የባለብዙ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀምረ ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን ምራር ጠን ይዘንላችኋል። ኤደን ገረመውና ሀብታሙ ስዩም ስናስተናግዳችሁ እናመሻለን። በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በመጠለያ ጣቢያዎች የሚገኙ ስደተኞች ያሉበትን ለማቋቋም ቃል የገቡበት ፎረም በጄኔቫ ተካሂዶ ነበር። በዚህ ጉባኤም ላይ በመጠለያ ጣቢያ የሚገኙና ጥገኝነት ጠይቀው በመጠባበቅ ላይ ያሉ ዜጎች ባሉበት ተምረውና ሰርተው ሕይወታቸውን መቀየር የሚችሉበት ሁኔታ ውይይት ተደርጎበታል። ጽዮን ግርማ ከኤርትራ ወደ ኢትዮጵያ ተሰዳ የጥገኝነት ጥያቄዋ መልስ እስኪያገኝ በመጠባበቅ ላይ ያለች ስደተኛ አነጋግራ ዘገባ አሰናድታለች። እንደሚከተለው ይሰማል። ቤተልሔም ተስፋ ጽዮን የተወለደችውና እስከ ሰባት ዓመቷ ድረስ ያደገችው ኢትዮጵያ ነው። በኢትዮ ኤርትራ ጦርነት ወቅት ከነ ቤተሰቦቿ ከኢትዮጵያ ወደ ኤርትራ ተባረው መሄዳቸውን ትናገራለች። በወቅቱ ኤርትራ ሲደርሱ ሁሉም ነገር አዲስ እንደሆነባት ታስታውሳለች። እስከ ሰባት ዓመታችን ስለነበር ኤርትራዊ መሆን ምን ማለት መሆኑ ምናምን ማለት ነው። እዛ እንደገባን ግን መቼም በና ነው እኛነ ንበር መጀመሪያ የተባረርነው ከአባታችን ጋር እናቴና ሁለት ቤቶች ቀስተው ነበር መለያየቱ ቋንቋ ለማወቁ ቤት ፍለጋው መጀመሪያ ላይ ይከብዳል፣ ማታቀው ሀገር ላይ ሲሆን ማለት ነው። ከዛ በኋላ ግን የተለማመድክ ስትመጣ ቶሎ ብለን ጆይን ስላረግን ትምህርት ቤት ብዙ እንትን አይደለም አናቅም ነበር። በጦርነት ምክንያት ነው ብዙ ስለ ኤርትራ ማወቅ የጀመርነው። እና እንዳሁን እንደጀመረ በሶስተኛ በኛም ናይንቲ ናይን አይንክ ናይንቲ ናይን ላይ ነው የተባረርነው፣ እንደጀመረው ነው ማለት ነው።

ተስላሉ ትንሽ ስለሆን ሊሆን ይችላል አናውቅም ነበር። አዲስ ሕይወት ሳኖራችሁ እንደገና ወደ ኢትዮጵያ ተመልሰሽ መጣሽ። ኢትዮጵያ ስትመጭስ እንዴት ነበረ የኑሮ ሁኔታ? አሁንም እንደገና ተመልሰሽ ሌላ ሀገር ነው የመጣሽውና እንዴት ተቀበለች? ከዚህ ስት ስንሄድ አምቼ የሚል አጠራር ነበር እና እዛ ቢሎንግ ለምታረግ አይሰማህም። ሙሉ ሆኑ አይሰማም። የሆነ የተለየ ነገር አለ። ተባርን ስንሄድ ማለት ነው። በአምቼ በሚል ጥሪ ስትጠራ አዲስ የመጣ ሰው እንጂ እዛ እንደነበር

የተለየ ሆኖ ይሰማን ነበር። እዚህ ስመለስ አሁን የሚከብድ ነገር አልነበረውም። ወደዚህ ስንመለስ የተወለድኩበትም ሀገር ሊሆን ይችላል። ከዛ ነው ብዙ አልከበደም። ኤርትራ ውስጥ አድጋ ትምህርቷን ብትከታተልም በኤርትራ ያለው ሁኔታ መሆን የምፈልገውን የሚያስችል መንገድ አልነበረም ትላለች። በቃ የምታውቂው እና አንድ መንገድ ብቻ ነው። ሁሉም ሁሉም ማለፍ ያለበት መንገድ እሱ ብቻ ነው እና መናገራችን ለምን ሆና ማለታችን እሺ እንደዚህ ነው መሆነው ብለሽ ምጠቅሽ ሽ መሆን እንደማችው ነው የሚነገርሽ እና

ከአንቺ በፊት የፈለገውን ያረገ የምታዩ ሰው የለም። ስትሞክሪ ደስ ነውና። ከዛም ህመም አጋጠማትና የህክምና ቦርድ ጽፎላት ከሀገር ወጥታ ሱዳን ለሁለት ወር እንደቆየች ትገልጻለች። ከዚያ ኢትዮጵያ በመግባትም የጥገኝነት ጥያቄውን አቅርባ እዛው መኖር ጀምራለች። ነገር ግን ዝም ብሎ ግብ የሌለውና መጨረሻው የማይታወቅ ህይወት ከመኖር መስራት ይሻላል በሚል የአበሻ ልብስ ዲዛይን ስራን ከቤተሰቦቿ ጋር በመጀመር ከራሷ አልፋ ሰዎችን ቀጥራ ማሰራት መጀመሯ ትናገራለች። መጀመሪያ የምትሰራቸው ስራዎች በድረገጽ አማካኝነት ይሸጡ እንደነበረና በኋላ ግን ፍላጎቱ እየጨመረ ሲመጣ ፈቃድ ካላት ጓደኛዋ ጋር በመሆን እየሰራች እንደምትገኝ ትናገራለች። ሊሚትድ የሚለውን ነገር አልፌ ለመገኘት በመሞከር ነው ብዬ አስባለሁ። አችን ብሎ የሚነገሩ ነገር የማይቻልበትን ቦታ አልፌ ስትመጪ ከአንቺ ጋር የሚቀረው ህልምና ተስፋሽ ነው። በህልምና ተስፋ የሚመጣውን ነገር አልደራደርም ብሎ የቆመ ሰው ለራሱም ለሌላውም የስራ ዕድል መስጠሩ ይሆናል። ይደረጋል የሚለውን ደግሞ ለማሳየት መሞከር ይሄን አኪባርግ ያለው ማለት ይችላለሁ። ስራው ላይ ስመጣ ግን ታዳጊ ነኝ። ጊዜ ለማሰብ አሁን አንቺ ሰው አለ በስርሽ። የቀጠርሽው ምንድን ነው? ድርጅት ነው? የልብስ ዲዛይን መስሪያው? አዎ ሰዎች አሉ። እንዳልኩት በኮንትራክት የምናሰራቸው ሰዎች ይበዛሉ

ምን ያህል ጊዜ ሆ አሳይለም ጠያቂ ሆነው በመጠበቅ ብቻ ዛሬ ነገ ይሳካል ብለው በመጠበቅ ብቻ ህይወታቸውን የሚገፉ ወጣቶች አሉ። እንግዲህ አራት አመት አንችም ከነሱ አንዷ ነሽ። ይሄ ሁኔታ አሰልችቶች ነው ወደ ስራ የገባሽው? ማሰልቸት ብቻ ሰው በእድሜው አይደራደርም፣ በህልሞ አይደራደርም፣ በተስፋ አይደራደርም ብዬ ነው የማስበው። እና ሰው መሆን ብቻ ሰው የሚያስብለው ሰርቶ መብላቱ በራሱ መተዳደሩ ነው እና ያህን መቀማት ማለት ራይትሽን መወሰድ ነው። እና ሌላ አልችልም ግን በማስብ ሳምትም ብዬ ሁሌ ሆየ እንዲህ ተብሎ አይሰው ስደተኛን እንደሚል ራሱን እየገደል አይኖርም። ራሱን እየገደልክ ነው የምትኖረው ሰው ካልሰራ ይሞታል። ኢትዮጵያ ውስጥ ለእናንተ ለአሳይለም ጠያቂዎች የሚደረግላችሁ ድጋፍ አለ። አዲስ አበባ ውስጥ እ በምኖር ፈቃድ ይሰጠን። አሁን አሁን በዚህ ባለፉት ከኦባማ ሳሚት በኋላ ያለውን ነገሮች ደግሞ ለማስተካከል ብዙ ነገር ተሞክሯል። እንደተባለው፣ እንደተጻፈው በፕሮክላሜሽን ላይ እንደወጣው የስራ ፈቃድ ራይት ሙቭ ለመንቀሳቀስ ይሄ ቫይታል ሬጅስትሬሽን የሚባሉት ብር ሰርቲፊኬት ብር ሰርቲፊኬት መሬጅ ሰርቲፊኬት ክስ ለማድረግ እነዚህም እንደ ፕሮክላሜሽን ደረጃ ወጥተዋል። በአዋጅ ደረጃ የለውም መሆን የስራ ፈቃድ ግን አግኝተሻል። መመሪያ ግን የለውም፣ የለም። የለም መመሪያም እየጠበቅን ነው። ለምሳሌ ነፃነት አላቸው፣ መብት አላቸው። እንዴት ነው ሰውስ ሰው እንትን ልዩነት ሰው አይታየውም። ሁሉም ሰው እንደ ሰው ትሪት ያደርገዋል። በሰው ደረጃ እኔ አሁን ስደተኛ መሆን የማቀው ሰርቪስ ፈልጌ ሲሄድ ብቻ ነው። ባንክ ሲሄድ መስታወቂያ የሆናል አይሆንም። ይሄ ኖርማል ግብይት ምታርጊ ነገር ማድረግ ትችያለሽ። እኔ ኃላፊነት ወስጄ ማድረግ የምችለውን ነገር እኔ ተጠያቂ ነን ልዩ መቅረብ የምችለውን ነገሮች ለመውሰድ ግን ፈቅድል ማለት ነው እንጂ ከሰው ጋር ያለው ግንኙነት መልካም ነው። በጣም ጥሩ ነው። በጣም መልካም ነው። የኢትዮጵያ ሕዝብ ተወካዮች ምክር ቤት ጥር ዘጠኝ ሁለት ሺ አስራ አንድ አመተ ምህረት ባደረገው መደበኛ ስብሰባ በተለያየ ምክንያት ከሀገራቸው ተሰደው ኢትዮጵያ ለሚገቡ ስደተኞች የተለያዩ መብቶችን የሚሰጥ አዋጅ አጽድቋል። የመንቀሳቀስ መብት፣ ትምህርትና ስራ የማግኘት መብት፣ በሀገሪቱ የፋይናንስ ስርዓት መሰረት የባንክ አገልግሎት ተጠቃሚ መሆንና በሰፋፊ የመስኖ እርሻ ልማት ስራዎች ላይ እንዲሳተፉ አዋጁ ይፈቅዳል። እንደ ቤተልሔም ያሉ ጥገኝነት ጠያቂዎችና ስደተኞች ይህ የጸደቀውን አዋጅ ወደ ተግባር የሚቀይር መመሪያ እስኪወጣ በመጠባበቅ ላይ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ምሽት ካለፈው ጳጉሜ ስድስት ጀምሮ በድሬዳዋ ተከስተው በነበሩ ግጭቶች ተሳታፊና ተጠቂ የነበሩ ሁሉም መንደሮች የሚሳተፉባቸው ሰፊና ተከታታይ የእርቅ መርሃ ግብሮች መዘጋጀታቸው ተሰምተዋል። የእርቅ መርሃ ግብሩ ግን በወንጀል ተጠርጥረው በቁጥጥር ስር የዋሉና ወደፊትም ሊውሉ የሚችሉትን የሚመለከት እንዳልሆነ አቃቤ ሕግ አስታውቋል። አዲስ ቸኮል ዝርዝራሉ የድሬዳዋ አስተዳደር የፌዴራል አቃቤ ድሬዳዋ ቅርንጫፍ ጽሁፈት ቤትና የድሬዳዋ ፖሊስ በጋራ ያዘጋጁት ይህ የእርቅ መድረክ ከሁለት ወር በላይ የቆየው ግጭት ይካሄድባቸው የነበሩ ሰፈሮች ነዋሪዎችን ወደ ቀድሞ አብሮነታቸው ለመመለስ እንዲሁም ከቤታቸውና ሰፈራቸው የተፈናቀሉ ነዋሪዎች ወደ ቤታቸው እንዲመለሱ ለመርዳት ያስችላል ተብሏል። በምክትል ከንቲባ ከድር ጀዋር የመክፈቻ ንግግር የተጀመረው ይህ መርሃ ግብር በየሰፈሩ ወርደው ነዋሪዎችን የሚያስታርቁ የሀገር ሽማግሌዎችን፣ የሃይማኖት አባቶችን እና ታዋቂ ግለሰቦችን ቃለ በማስገባት ነበር። ስለሚጠበቅባቸው ዝርዝር ስራዎች ገለጻ የተደረገላቸው። በዛሬ በዛሬው ዕለት በክቡር ገድዋውና እንዲሁም በባለስልጣን በበላው ድረሰ መካከል ቃል እንገባለን። በሰላም በፍቅር አንድ አድርገን የድባም ታሪክ ልንመልስ ቃል ገብተናል። ልጆቻችን ከአሁን በኋላ አይሞቱብንም፣ አይታሰብብንም ይህንን ሁላችንም የእርቅ መርሃ ግብሩ ከታህሳስ 15 ከታህሳስ 25 የሚካሄድ እንደሆነ በድርጊት መርሃ ግብሩ ላይ ተገልጿል። ግጭት ተከስቶባቸው የነበሩ ሁሉም ሰፈሮችም በእርቅ መርሃ ግብሩ እንደተካተቱ ነው የፌዴራል አቃቤ ሕግ ድሬዳዋ ቅርንጫፍ ምክትል ኃላፊ አቶ ረዴት ግርማ ያስታወቁት። እንግዲህ ይህ የእርቀ ሰላም ለማካሄድ አደረጃጀቱን በመጀመሪያ ለመናገር ያህል አደረጃጀቱ ከስር የሚመጣ ነው ማለት ነው። የተመረጡ 22 መንደሮች አሉ ማለትም 44 ማለት ነው ሁለት ሁለቱን አንድ ላይ እያደረግን ነው። የማስታረቅ ሥራው እዚህ በዝርዝር ለአስተባባሪዎች ስለሚሰጥና በየአካባቢው ለምትመደቡ አስተባባሪዎች፣ እንዲሁም ሃይማኖት አባቶች ሽማግሌዎችና የአባገዳዎችም በዛ አግባብ የሚመደብ ይሆናል። ለምሳሌ መልካ ጀብዱ ላይ ገንደ ውርሶና ገንደ ኦዳ የሚባል ሰፈርን በአንድ አካባቢ የምናስታረቅበት ሁኔታ እንዳለ ከዛ ሙርቱ ጉቱ ከገንደ ተስፋ ገንደ ተስፋ ከቶኒና ዳርፉር ሰባተኛ፣ ከመንገድ በላይና ከመንገድ በታች፣ ቦረን መስቀለኛ ከቀጠና አንድ፣ መስቀለኛ ከገንደ ተስፋ፣ መስቀለኛ ከሙርቱ ጉቱ፣ ሼክ ቡሽራ ከዛ ባርጌሌ ሀዲድ መስመር መቃብር አካባቢ ፓፓ ጎሮ ማለት ነው። ገንደቦዬ ከገንደ ቆሬ ወጣቶች ጋር፣ ገንደቦዬ ከገንደ ሎኒ ጋር ገንደ አዳ ከገንደ ሚስኪን፣ ገንደ አዳ ከገንደ ቁጭ ቁጭ፣ ገንደ ጋራ ከአዲስ ከተማ፣ ቀፊራ ከሰባ ዳቦ፣ መጋላ ከአምስተኛ፣ ገንደ ጨፌ ከኡራኤል አካባቢ ጋር ነው። እንግዲህ እነዚህ አሁን እኛ ባደረግነው ምልከታ በግጭትና ዘላቂ የሆነ ሰላም የሌለባቸው ቦታዎች ናቸው ብለን የመረጥናቸው ናቸው። በዝርዝር በእያንዳንዱ ሰፈር እርቅ ከተፈጸመ በኋላ መጀመሪያ ላይ በቀበሌ ደረጃ ቀጥሎም በአስተዳደር ደረጃ ሰፋ ያለ እርቅ እንደሚካሄድ ነው የተገለጸው። ይሁንና ከግጭቶች ጋር በተያያዘ ወንጀል ፈጽመው ክስ የተመሰረተባቸውና ወደፊትም ሊመሰረትባቸው የሚችሉ ተጠርጣሪዎች የክስ ሂደታቸው እንደሚቀጥል ነው የፌዴራል አቃቤ ሕግ ያስታወቀው። በእስካሁኑ ሂደት 96 ተጠርጣሪዎች በቁጥጥር ስር ውለው ክስ እንደተመሰረተባቸው ያስታወቁት አቶ ረዴት በቀጣይም ጉዳያቸው እየተመረመረ ያሉና ሊከሰሱ የሚችሉ ሌሎች ተጠርጣሪዎች መኖራቸውንም ተናግረዋል። የእርቁ ሂደትና ተጠርጣሪ ወንጀለኞችን ለፍርድ ማቅረብ የማይጋጩ ናቸው ብለዋል አቶ ረዴት። ምንም እንኳ በአስተዳደር ደረጃ ዝርዝር እቅድ የወጣለት የእርቅ መርሃ ግብር ቢኖርም አስቀድመው በራሳቸው ጊዜ እርቅ ሊያካሄዱ ሲንቀሳቀሱ የነበሩ አንዳንድ ሰፈሮች ግን አስቀድመው እርቅ አካሂደዋል። ባለፈው እሁድም በባርጌሌና ሰባተኛ ሰፈሮች ሁለት የእርቅ መርሃ ግብሮች መካሄዳቸውን ነዋሪዎች ለቪዮ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ባለፈው ሳምንት የተባበሩት መንግስታት ድርጅት የጾታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው ዩኤን ዊሜን አዘጋጅነት በመጪው ምርጫ ላይ የሴቶች ተሳትፎ ምን መሆን አለበት በሚል ጉዳይ ላይ ውይይት ተደርጓል። ኤደን ገርመው በውይይቱ ላይ ጥናታዊ ጽሑፋቸውን ያቀረቡ ሶስት ምሁራንን አነጋግራ ተከታዩን ዘገባ አሰናድታለች። ባለፈው ሳምንት በተባበሩት መንግስታት የጾታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው ዩኤን ውመን አዘጋጅነት በመጪው ምርጫ ላይ የሴቶችን ተሳትፎ ለማጎልበት ለሁለት ቀናት የቆየ የውይይት መድረክ በካፒታል ሆቴል ተካሂዶ ነበር። በውይይቱ ላይ ስድስት ጥናቶች የቀረቡ ሲሆን የተለያዩ በጾታ ጉዳይ ላይ የሚሰሩ ባለድርሻ አካላትም ተሳትፎበታል። ፕሮግራሙን የከፈቱት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በተለይም በማህበራዊ ሚዲያዎች ላይ ካሉ ጥቃቶችና ጥላቻዎች የተነሳ በመጪው ምርጫ ላይ ውጤቶችን ተሳትፎ ለመጨመር ከፍተኛ ትግል የሚጠይቅ ጉዞ መሆኑን አሳስበዋል። ነው በተለይ ቅርብ ጊዜ የማህበራዊ ሚዲያ አጠቃቀም ኢትዮጵያ ውስጥ የምታውቁት ስለሆነ እና በተሳሳቱ ፒክቸሮች፣ በተሳሳቱ ቪዲዮዎች፣ በፌክ ቪዲዮ ሴን ፒክቸርስ ብዙ ነገር ስለሚደረግ በሌሎች ሀገሮች ምርጫ አሁን በቅርብ በተካሄዱ ሌሎች ሀገሮች ምርጫዎች ላይ በተለይ ሴት ተመራጭ ካንዲዴቶች እንዴት ከልብሳቸው ከምናቸው ሳይቀር እየተመረጡ እንዴት አታክ እንደተደረጉና በዚህ የተነሳ አንዳንድ ሴቶች ራሳቸውን ከጨዋታው እንዳውጭ ስለተመለከትን ይህንን ነገር አስቀድመን ልናስብበት ይገባል ብዬ ነው ማስበው። ሆን ተብለው የሚጠቀሙ እንደ ስትራቴጂ የሚጠቀሙበት ሰዎች አሉ። ሴቶችን ከፖለቲካ ተሳትፎ ለማራቅ ማለት ነው። በዕለቱ ጥናታዊ ጽሑፋቸውን ያቀረቡት እና በመቀሌ ዩኒቨርሲቲ የፍልስፍና መምህር የሆኑት ሙላቱ አሉ። ሴቶች በፖለቲካዊ ተሳትፎ ወደፊት ከማይመጡባቸው ምክንያቶች መካከል ሚዲያው ከማህበረሰቡ ወስዶ የሚደግመው አስተሳሰብና ከዚህ ቀደም በፖለቲካዊ ተሳትፎ ወደፊት የመጡ ሴቶች ያጋጥማቸው አሉታዊ አቀባበሎችን ይጠቅሳሉ። ስነ ፆታ የምንለው ዘርፈ ብዙ የሆኑ ጥያቄዎች አሉ። እነዚህ ጥያቄዎችን ለመፍታት እዛ የውይይት መድረኩ ላይ በርካታ የሆኑ ጉዳዮች ተነስተዋል። ለክፍል ለማንሳት ያህል ሴቶች ወደ ፖለቲካ ዓለም ያላቸውን አቅም ይዘው ወይም አቅማቸውን ገንብተው ብቁ ሆነው ተወዳዳሪ ሆነው እንዲመጡ ምን መደረግ አለበት የሚለው ጉዳይ የተነሳ ነገር አለ። ማን ምንስ መስራት አለበት? ከብዙ ተሳታፊ የተነሳ ጥያቄ ነው። ርዕሱ የሚለው አሁን ባለው የፖለቲካ እንቅስቃሴ የሴቶች ሚና ምን ይመስላል? በሜንስትሪም ሚዲያው ለምሳሌ በቴሌቪዥን የሆነ የሜን ስትሪም ሚዲያ ምን ያህል እየተንቀሳቀሰ ምን ያህል እየተሳተፉ ነው፣ የምን እንደ መነሻ ሴቶች እየታዩ አይደለም፣ ሴቶች እየተሳተፉ አይደለም። ይህንን ኮንቬንሽናል መጠየቅ ስላልተቻለ፣ ይህንን ዝምታው እስከ መቼ ነው? ዝም ካልነውስ ወዴት ሊያመራንች? ምን ምልከታ አለ? የመጣው የሚዲያ ኮንቴክስት ብናየው እንኳን የተነሱ ነገሮች አሉ። አንዱ የደህንነት ጉዳይ ነው፣ ስጋት አለባቸው የድህንነት ክልል የላቸውም እና ከላይፋቸው ከፕራይቬት ላይፋቸው ጋር አያይዘው መውጣት አይችሉም። የምን ነበረ እኔ ትኩረት አድርጌ የወሰድኩት ምንድን ነው የአመለካከት ችግር አለ። በጣም የሰረጸ እና ስር የሰደደ የአመለካከት ችግር ስላለ በሚዲያውም እየታየ ነው። ወንዶች ችግር በተፈጠረ ቁጥር ለሀገር ችግር መፍትሄ በሚፈለግበት እና ንግግር በሚደረግበት ሚዲያ ፎረም ላይ ወንድ ፓናሊስቶች ብቻ ቀርበው እንደ ብቸኛ ሰባ መንጪ መት ያምጪ ምናም እንደዚህ ተደርገው እየተወሰደበት ያለበት የባህላችን ነጸብራቂ የሆነ ነገር ነው ያለው። የፖለቲካ ተሳታፊ ሆነው ወጥተው የተጋፈጡ በጣም ቁጥራቸው ትንሽ የሆኑ ሴቶችም የደረሰባቸው እሱንም እያዩ ሴቶች አይ ምን አገባኝ፣ እዚ ውስጥ እዚ ጣጣ ምን አገባኝ ብለው ዲስካሬጅ የመሆንና ራሳቸውን ነገርም እሱም የእሱ የኢምፖዚሽኑ አካል ነው ዬ ነው የለነበሩ በአዲስ አበባ ዩኒቨርሲቲ የሰብአዊ መብት ማዕከል ድህረ ምረቃ እጩ የሆነችው ጽጌ ገብረ ሚካኤል ባደረግ በኢትዮጵያ ያሉትን የህግ ማቀፎች የፖሊሲ ሴቶች በፖለቲካ ፓርቲዎች ተሳትፎ እንዲኖራቸው ምን አይነት የህግ ማቀፍ አለን? አዋጆች አሉን? የምር አዋጅ አለን? እነዚህ ህጎች የስርአት የጾታን ፍላጎት ይመልሳሉ ወይ? አሁን እኔ ይህን ጽናታዊ ጽሁፍ ሳደርግ ምንድን ነው ያየሁት በአጠቃላይ የሌላ ሀገሮች ልንድ አሁን ለምሳሌ ሩዋንዳና ግድና ስሰርቷቸው ሩዋንዳ ከአለም አንደኛ ላይ ይቻለች በሴቶች ፖለቲካ ተሳትፎ እያየሁ ነበር እና የሩዋንዳ አሁን ለምሳሌ ኮታ ሲስተም አላቸው ሰላሳ ፐርሰንት በሴቶች ብለው ህገ መንግስቱ ሳይቀር ያስቀምጣል። እነዚህ እነዚህ ጥሩ ግብአቶች ሊሆኑ ይችላሉ። በኢትዮጵያ ህገ መንግስቱ ራሱ ያው በአጋጣሚ ሆኖ የእኛ ፈይል አድርጓል። ወደ ፓርላማ ቀርቦ ነበር ባለፈው እንደ ፕሮፖዛል፣ እሱ አልተሳካም ማለት ፓርላማው ተቃውሞታል። ህጉ ላይ ነበር ዳሴት ያደረግኩት ለፖለቲካል ፓርቲዎች ትሬኒንግ መሰጠት አለባቸው። ሲቪል ሶሳይቲዎችም ጀንደር ወደ ፖሊሲ ወደ ማኒፌስቶ ወደ ፕሮግራም እንዲገባ ግንዛቤ በማስጨበጥ በኩል የራሳቸው ሚና መጫወት እንዳለበት፣ ሚዲያ እንደዚሆኑ ሚዲያዎቻችን ፖለቲካ ፓርቲዎች ወደ ፕሮግራማቸው ሲያመጡ ሴቶችን እንዲያመጡ በማድረግ በኩል ሴቶች ማምጣት ብቻ ሳይሆን ፖሊሲዎቻቸው ከስርዓተ ጾታ አንጻር ምን አካቷል የሚል ጥያቄ እንዲጠየቁ በተመሳሳይም በባህር ዳር ዩኒቨርስቲ የህግ መምህርት የሆነችውና በዕለቱም ጥናታዊ ጽሁፍ ያቀረበችው ኤደን ፍስሀም በጥናቷ መሰረት ሴቶችን ወደ አመራር ለማምጣት የኮታ ስርዓቱ አስፈላጊነት ወሳኝ መሆኑን ትናገራለች። በአዲሱ የምርጫ ህግ የሴት የፓርላማ አባላት ተሳትፎ እንዴት ይታያል? በዋናነት ከዚህ በፊት በዚህ ዙሪያ ጥናት አካሂጄ ህጉ ላይ ክፍተት አለ፣ በሴቶች ኮታ ሊቀመጥ ይገባል የሚል መደምደሚያ ላይ ደርሼ ነበር። አለበለዚያ አሁን ያለውን የሴቶች ተሳትፎ ማስቀጠልም ይሁን ወደፊት የሴት ፓርላማ አባላትን ቁጥር መጨመር አዳጋች ነው የሚሆነው በሚል ማለት ነው። ከዚህ በፊት የነበረውን ህግ ላሳሁንም የተሻሻለው አዲሱ የምርጫ የሚያስገድድ ነገር የለውም። ግን ምንድነው ያለው? አንድ ነገር ከዚህ በፊትም የነበረው የገንዘብ ድጋፍ ይደረግለታል ነው የሚለው። እና ስለዚህ መጨመሩ ይቅርና ያለውን ቁጥር እንኳን ይዘን መቀጠል የማንችልበት ሁኔታ ይፈጠራል። የሕግ ባለሙያ ኤደን አክላም ሴቶችን ወደ አመራር ማምጣት ዘርፈ ብዙ ጠቀሜታዎች ቢኖሩትም ከዛ በላይ ግን የሰብአዊ መብት ጥያቄ መሆኑን ታስረዳለች። መጀመሪያው ምንድነው ሰብአዊ መብቷ ነው። እዚህ ወንዶች የሚሰሩትን ማንኛውንም ነገር ለመስራት መብቱ አላት፣ ችሎታውም መብቱም አላት ነው የመጀመሪያው። ሁለተኛ ደግሞ ሴቶችን በፓርላማ በፖለቲካ ውስጥ የምንፈልግበት ሌላ ምክንያት ምንድን ነው? ሴት በመሆና ከወንዶች የተለየ የልምድና ማንነት አላቸው ስለዚህ ከወንዶች በተለየ እና በተሻለ ሁኔታ የሴቶችን ችግር ይረዳሉ። ሶስተኛ፣ ሴቶች ግማሹ የአለም ክፍል ሴቶች ናቸው። ስለዚህ እያንዳንዱ ነገር ላይ ሰይንግ ሊኖራቸው ይገባል። ለምሳሌ በተለይ ፓርላማ ተሳትፏቸው ወንድና ፓርላማ ህግ የሚወጣበት መዘን ያ ህግ ነገ ለሴቶችም ለወንዶችም እኩል ነው ተፈጻሚ የሚሆነው እና ነገ የሚወጣውም ህግ እነሱ ይገዙበታል ካል ያ ህግ ሲወጣ să-i limurăciuite până se dau democrații አምሳ ፐርሰንት ህዝቡን ያላማከለ ወይም ደግሞ ያላሳተፈ ዲሞክራሲ ዲሞክራሲ ልንለው አንችልም። ስለዚህ በነዚህና ሌሎች መሰል ምክንያቶች የሴቶችን ንቁ ፖለቲካዊ ተሳትፎ እንፈልጋለን። በዚህ ቃለ መጠይቅ ላይ የተሳተፉ ጥናት አድራጊዎች በመጪው ምርጫ ላይ ከፍተኛ የሆነ የሴቶችን ተሳትፎ እንዲኖር ካስፈለገ የምርጫ ህጉ ላይ የኮታ ስርዓትን ማስቀመጥ አስፈላጊነት ላይ ይስማማሉ። በተጨማሪም የፖለቲካ ፓርቲዎችና ሚዲያዎችም ሴቶችን ወደፊት ማምጣቱ ላይ በአትኩሮት ሊሰሩ እንደሚገባ ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው የ የኢትዮጵያ የንግድና ኢንቨስትመንት ከባቢ ምቹ ለማድረግ የተለያዩ እርምጃዎች እየተወሰዱ እንደሆነ የኢትዮጵያ ኢንቨስትመንት ኮሚሽን ለአሜሪካ ድምጽ ሬዲዮ አስታውቋል። የዓለም ባንክ በንግድና ኢንቨስትመንት ዘርፍ ለመሰማራት ሀገራት ያላቸው ምቹነት በሚመዝንበት መስፈርት የኢትዮጵያ ደረጃ ከዝቅተኞቹ የሚመደብና ለሀገሪቱ ስም የማይመጥን መሆኑን ያነሱት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አበበ አበባየው ከኢትዮጵያ የኢኮኖሚ እድገት ጋር የሚጣጣም ከባቢ ለመፍጠር የደንብ ማውጣትና አስተዳደር ማሻሻዎችን የመተግበር እርምጃዎች እየተወሰዱ እንደሆነ ተናግረዋል። ከማሻሻያዎቹ አንዱ አዲስ የኢንቨስትመንት ሕግ ማርቀቅ ነው። በረቂቅ ሕጉና በተያያዥ ጉዳዮች ላይ አቶ አበበ አበባየው ጋር ቆይታ ያደረገው ሀብታሙ ስዩም ሲሆን ቆይታቸው የሚጀምረው ደግሞ አቶ አበበ የአዲሱን የኢንቨስትመንት ሕግ ረቂቅ በጥቂቱ ከሚያብራሩበት ነው። አዲሱ የኢትዮጵያ ኢንቨስትመንት አዋጅ ለምን አስፈለገ? ያሉት ውስጥ ዋና ዋና መለያ ሀሳቦች ምን ናቸው? የሚለውን ለማንሳት ያህል እንደሚታወቀው በቅርቡ መንግስት የሀገር በቀል የኢኮኖሚክ ሪፎርም ቀርጾ ወደ ትግበራ እየገባ ነው። ከዚህ ፖሊሲ ጋር የተጠታነ የኢንቨስትመንት አዋጅ ያስፈልገናል የሚል አንድ ነው። በሁለተኛ ደረጃ ደግሞ የኢትዮጵያ የኢንቨስትመንት አዋጅ ከዚህ በፊት ተግባራዊ የነበረው አሁን አሁን በስራ ላይ ያለው ማለት ይቻላል ያየን እንደሆነ በተለይ ለውጭ ኢንቨስትመንት ፍሰት እንቅፋት የሆኑ አንቀጾች ነበሩበት። ለሀገራችን ኢኮኖሚ ለህብረተሰቡ ጠቃሚ የሚባሉ የውጭ ካፒታል የውጭ ኖው ሃው እና ቴክኖሎጂ ሽግግር ሊረዱ የሚችሉ ኢንቨስትመንቶችን መሳር ሳንችል በረጅም ጊዜ ቆይተናል። ስለዚህ ይህንን በመቀየር በእንግሊዝኛው ወደ ኔጌቲቭ ሊስት አፕሮች ተቀይሯል። ኔጌቲቭ ሊስት አፕሮች የምንለው በግልጽ ለውጭ ባለሀብት ያልተከለከለ በስተቀር ሁሉም ዘርፎች ለውጭ ባለሀብት ክፍት ናቸው በሚል አሰራር ቃኘ አዲስ የኢንቨስትመንት አዋጅ እንዲዘጋጅ ተደርጓል። ከዚህም ባለፈ የአነስተኛ ካፒታል ይጠየቅ የነበረባት በተለይ ውጭ ባህራቸው ብቻቸውን ኢንቨስት ያደረጉ ሁለት መቶ ሺ ዶላር በማንኛውም ኢንቨስትመንት ላይ ይጠየቁ ነበር። ነገር ግን ይህ ሁለት መቶ ሺ ዶላር ኦልሬዲ ምሳሌ አስር ሚሊዮን ሀያ ሚሊዮን ዶላር ኢንቨስት ላደረገ ባልሀት ሌላ ኢንቨስትመንት ፕሮጀክት ቢኖረው ለዛ ሁለት መቶ ሺ ዶላር መጠየቅ አግባብነት የሌለውና ዓላማውም ይሄ ስላልሆነ የዚህ የሚኒሚም ካፒታል ሪኳርመንት የምንለው ወይም አነስተኛ የካፒታል ድርሻ መጠን እንዳስፈላጊነቱ ፍሌክሲብል እንዲታይ የሚያስችል ረቂቅ ነው የተዘጋጀው። እንደዚህም ደግሞ ይህ አእምሮ ንብረት ጥበቃን በተመለከተ ከዚህ በፊት ብቸኛው ጥበቃ ያገኘው በትሊስ በግልስ ተደንግጎ የነበረው የፓተንት በረ አሁን ግን ሁሉም አይነት የአእምሮ ንብረቶች እንደ ካፒታል ሊመዘገቡ የሚችሉበትን አግባብ ያስቀመጠ፣ ተደርጓል። በአመዛኙ አዋጁ የተለያዩ ወደ ሀያ አራት የሚደርሱ ሀገራትን ተሞክሮ ከቃኝ በኋላ ለሀገራችን በሚመጥን መልኩ ተስተካክሎ አሁን ሀገራችን ኢኮኖሚ ከደረሰበት ደረጃ አንጻር በሀገራችን በመንግስትም እየተገበረ ያለውን የሀገር በቀለ ኢኮኖሚክ ሪፎርም ሊደግፍ በሚችለው መልኩ ተቃይቶ የተዘጋጀ ነው። እንግዲህ እርስዎም እንደሚያውቁት ኢትዮጵያ ባለሀብቶችን የሚስብ ብዙ ነገር እንዳላት ዕውቅ ቢሆንም የሀገሪቱ የጸጥታ ሁኔታ ጥቂት የማይባሉ ባለሀብቶችን ማሸሸው አይካድም። ይህን ሁኔታ ለማስተካከል በሚመሩት ተቋም እየተደረጉ ያሉ የመፍትሄ እርምጃዎች አሉ ወይ የሚለውን እስቲ የተወሰነውን ያጋሩኝ። እንደ ተቋም እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ያው ባለሀብቶች ግጥ ሟልን ኢንቨስት ካደረጉ በኋላ አስፈላጊውን ጥበቃ፣ አስፈላጊውን ከለላ ሊያገኙ ይገባሉ ብለን እናምናለን። ይሁንና በተለያዩ አካባቢዎች በሚነሱ ረብሻዎች እና የሰላም መደሰሶች ምክንያት አንዳንድ ኢንቨስትመንቶች በተለያየ ሁኔታ ጉዳት ሊደርስባቸው አስተውለናል። ይህም በዘላቂነት መስካት የሚያስችለን ስትራቴጂ መንደፍ አለብን ብለን ከልማት አጋሮች ጋር አሁን እየተወያየን ያለንበት ስራ ምንድን ነው? አንደኛ እነዚህ ሜጀር የሚባሉ የኢንቨስትመንት አይነቶች ያሉበትም ቦታ የመለብየት የኢንቨስትመንት ማፒንግ የምንለው ማለት ነው። በቴክኖሎጂ በተደገፈ መልኩ በቀላሉ ከፌደራል ፖሊስ፣ ከሰላም ሚኒስተር ከመከላከያ ሚኒስትር ጋር በመሆን እነዚህ ኢንቨስትመንቶች በቀላሉ ሊጠበቁበት የሚችለውን አግባብ ማዘጋጀት አለብን ብለን ስራ መስራት ጀምረናል። ይችላል የሚለውን በቴክኖሎጂ በታገዘ መልኩ ኮል ሴንተሮች በዋና ዋና በሚባለው ቦታዎች ደግሞ ኮማንድ ፖስት አይነት ተመሳሳይ የሆነ ነገር በማቋቋም ሊሆን ይችላል። ግን በቀጣይ ዝርዝሩ በሚወሰን ሁኔታ ኢንቨስትመንቶችን ከዚህ በተሻለ ጥበቃ መስጠት የምንችልበትን አግባብ እንሰራለን ብለን ከልማት አገሮቻችን ጋር ጀምረናል። ያኔ ችግር ኢትዮጵያ የወጣቶች ሀገር ናት። በርካታ ወጣቶች ይኖሩባታል። እነዚህ ወጣቶች ደግሞ ኑሯቸውን የሚደግሙበት የስራ ዕድል መፈለጋቸው አይቀሬ ነው። የእርስዎ ተቋም ለወጣቶች የበለጠ ዕድል የሚሰጡ ኢንቨስተሮችን ባለሀብቶችን ቅድሚያ ለመስጠት ምን አክል ጥንቃቄ አድርጋል እንግዲህ እንደ ተቋም የውጭ ሆነ የሀገር ውስጥ ኢንቨስትመንት በሀገራችን እንዲስፋፋ ትኩረት ሰጥተን የምንሰራበት አንደኛው እና ቁልፉ አላማ ለወጣቶች የስራ እድል መፍጠር የሚያስችልበትን ስርዓት ለመፍጠር ነው ኢንቨስትመንቶችንም በምንገመግምበት ጊዜ አንዱ ከምናያቸው መስፈርቶች መካከል ምን ያህል የስራ እድል ሊፈጠር ይችላል የሚለው ነው ስለዚህ ድጋፎች ባለሀብቶች ሊሆን ይችላሉ ያዶች ባለሀብቶች ሊሆን ይችላሉ። የምንሰጣቸው ድጋፎች ኢቨን ወደፊት መታየት አለበት እና ማያ ይገባል ብለ የምናየው የኢንቨስትመንት ማበረታቻ ሳይቀር የስራ ዕድል ፈጠራ ጋራ ተሳስሮ መቀመጥ እንዳለበት አሁን በተወሰነ ደረጃ ኢንዲኬተር ይሆናል ነገር ከዚህ በተሻለ መልኩ የስራ እድልም ከግምት ውስጥ ያስገባ መሆን አለበት የሚል ና ትልቁ ማንም ሰው እንቅልፍ ሊነሳ የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ የስራ እድል አለመፍጠራችን ነው። በቂ የስራ ዕድል መፍጠር ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንዳገር ሊኖር አይችልም። ስለዚህ እዚህ ላይ ትኩረት መሰጠት አለበት በሚል በክቡር ጠቅላይ ሚኒስትሩ የሚመራ የስራ ፈጠራ ኮሚሽንም አዋቅረው እየሰራ ነው። ከዚህ ከስራ ፈጠራ ኮሚሽን ጋራ በጣም መደበኛ የሆነ ግንኙነትና ኮሚኒኬሽን አለን። ትልቁ ስራችን ለወጣቶች ቀጣይነት ያለው ስራ ብቻ ሳይሆን አመርቂ ስራ ሊፈጠርበት የሚችለውን አግባብ መስራት አለብን ብለን እየሰራ ነን። የኢንቨስትመንት ተዋጆት ሪፎርሙን የምንሰራው ፕራይመሪ ስራ ተቀጥሮ የሚሰራበት ብቻ ሳይሆን ራሱ ቢዝነስ ከፍቶ መስራት እንኳን ቢፈልግ የኢንቨስትመንት ድባቡ ቀላል ቀልጣፋ ሊሆን ይገባል፣ ወጪ የማያስፈልግ ሊሆን ይችላል በሚል ነው። ስለዚህ ሁሉ የምንሰራቸው ስራዎች ለዚህ ለወጣቶች ስራ ፈጠራ ጋራ የተሳሰሩ ናቸው ማለት ነው። ች የጀመርነውን ሙዚቃ እንመለስበታለን፣ መሰነባበቻችን የሚሆነው ከዛ በፊት ግን እንሰናበታችሁ። የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በትዊተር እና በፌስቡክ አት ቪኦኤ አማሪክ ብላችሁ፣ እንዲሁም ደግሞ በተጨማሪ በኢሜይል ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። ሀብታሙ ስዩም እና የደን ገረመው እንዲሁም አቀናባሪያችን ሞክቤሊያ ቤሮ ጋር ከእናንተ ጋራ አምሽተናል። አብራችሁን ስለነበራችሁ እናመሰግናለን። ደናደሩ Kun Radio Sagala Amerika Team. Radio Sagala Amerika Sagan Tafan Romo Sambata Abdul Bata Gal Gal Kesa Salam Alaka Aga Sa Saditi Sagan Ta Saat Life Nail Saatin Tamsa Su Amma Jal Kabam. Fagov diura satelit Nile Satin kanen nucakasa jertan agiftu tekenya